ና ጀርመን ከአምስት ዓመታት በላይ በወሰደ የፍርድ ሂደት በመቶዎች የሚቆጠሩ ምስክሮች ቃል ተደምጧል። ረዘም ላለ ጊዜ የተወሳሰበ ሙግት ተካሂዷል። የሟች ቤተሰቦች ለፍርድ ቤት ቃላቸውን ሲሰጡ እንባቸውን እየረጩ ሲናገሩ ታይተዋል። ይህ ለ430 ቀናት የተከናወነ የፍርድ ሂደት በሙኒክ ከተማ ነገ መቋጫ ያገኛል ተብሎ ይጠበቃል። በነገው ዕለት አይኖች ሁሉ በተጠርጣሪ ቢያተ ቼፐ ና በዳኛ ማንፍሬድ ጎትሰ ላይ ያነጣጥራሉ። ቢያተ ቼፐ ራሱን በህቡ የሚንቀሳቀሰው ብሔራዊ ሶሻሊስት በመህጻሩ ኤንኤስዩ ብሎ በሚጠራው ቡድን አባልነት ትጠረጠራለች። ቡድኑ ከአስር ዓመታት በፊት በተለያዩ የጀርመን ከተሞች በዘጠኝ የውጭ ዜጎችና በአንዲት ፖሊስ ላይ ፈጽሟል በተባለው ግድያ ይጠረጠራል። እሷ ግን አባል አይደለሁም ስትል አስተባብላለች። ቼፐ ከሁለቱ የቡድኑ መስራቾችና ጓደኞቿ ኡቨ ሙንድሎስ ና ኡቨ ቦንሃርት ጋር እስፊካው በተባለው ከተማ ለበርካታ ዓመታት በሌላ ስም በተከራዩት ቤት ውስጥ አብራ ትኖር ነበረ። ሙንድሎስ ና ቦንሃርት በቆርቆሮሳዊው ህዳር 2011 መጀመሪያ ላይ ጉዳዩ ሲደረስበት የራሳቸውን ህይወት አጥፍተዋል። ሞተው የተገኙትም እንደ ቤትም በሚገለገሉበት መኪና ውስጥ ነበረ። ፖሊስ እንዳለው ሁለቱ ሰዎች የራሳቸውን ህይወት ያጠፉት መኪናውን ካቃጠሉ በኋላ ነበረ። በዚያው ቀን በጥቂት ሰዓታት ውስጥ የስቪካው መኖሪያ ቤታቸው በእሳት ተያይዟል። ፍንዳታም ደርሶበታል። ከዚያም በኋላ ቼፕ እጇን ለፖሊስ ሰጠች። ቼፕ ቤቱን በማቃጠል ትጠረጠራለች። ቼፕ ከሁለት ዓመት ተኩል በኋላ በጎርጎሮሳዊ 2015 ለመጀመሪያ ጊዜ ዝምታዋን ሰብራ በሰጠችው የጽሁፍ መግለጫ ምንም እንኳን ከአባላቱ ጋር አብራ ብትሆንም የቡድኑ አባል እንዳልነበረችና ድርጊታቸውንም ትቃወም እንደነበረ ገልጻለች። በዚሁ መግለጫዋ ጓደኞቿ ሙንድሎስና ቦንሃርት የፈጸሟቸውን ግድያዎች ማስቆም ባለመቻሏ ግን የሞራል ጥፋተኝነት እንደሚሰማ ታስታውቃለች። ይሁንና በወቅቱ የሼፐን ውዛዜ የተባለውን ይህን መግለጫ ከምር የወሰዱላት ጥቂቶች ናቸው። ብዙዎች በሰጧቸው አስተያየቶች ከኃላፊነት ለመሸሽ ያደረገችው ሙከራ አድርገው ነው የቆጠሩት። ሼፐና ሌሎች አራት የቡድኑ ደጋፊዎች የተባሉ ሰዎች የፍርድ ሂደት በሙኒክ ከፍተኛ የአካባቢ ፍርድ ቤት ለመጀመሪያ ጊዜ መታየት የጀመረው ግንቦት 6 2013 በጎርጎሮሳዊ አቆጣጠር ነበረ። ቼፐ እድሜ ፍታ እንዲበየንባት የጠየቀው አቃቤ ሕግ፣ ቡድኑንና አባላቱን በመደገፍ የተጠረጠሩት አራት ሰዎች ደግሞ ከሶስት እስከ 12 ዓመት ስርዓት እንዲፈረድባቸው ጠይቋል። ይሁንና የሟች ቤተሰቦች ብይኑ ምንም ይሆን ምን፣ በበኩላቸው የቡድኑን ወንጀሎች በሚያጣሩት የጀርመን ባለስልጣናት ላይ የራሳቸውን ፍርድ ሰጥተዋል። ቤተሰቦች መንግስት የገባልን ቃል ሙሉ በሙሉ አልተፈጸመም፣ ብዙ ያልተመለሱ ጥያቄዎች አሉ ሲሉ ቅሬታቸውን እየገለጹ ነው። መራሂተ መንግስት አንጌላ ሜርክል በየካቲት 23 2012 ሟቾችን ለማሰብ በተካሄደ ስነ ስርዓት ላይ ይህን ቃል ገብተው ነበረ። Als Bundeskanzlerin der Bundesrepublik Deutschland verspreche ich Ihnen, wir tun alles, um die, um die Morde aufzuklären und die Helfershelfer und die Sammlungen aufzuführen, alle Täter ihrer gerechten Strafe zuzuführen. Merkelin Bilum, Kamermaragar, Betheser, Mercy Merschachoginiska und Mercia Lagenu. በርካታ ጥያቄዎች እንዳሉ አንድ የሟች ቤተሰቦች ጠበቃ ያስረዳሉ። አንቶኒያ ፎንዴር በርንስ በጎርጎሮሳዊ 2006 ዶርትሙንድ በተባለው ከተማ ውስጥ የተገደለው መህሜት ኩባሲክ የተባለው ቱርካዊ ልጆች ጠበቃ ናቸው። በእርሳቸው አስተያየት የሟች ልጆች አባታቸው በምን ምክንያት እንደተገደለ ፍጹም ሊያውቁ ይችላሉ። የግድያው ሰለባ ቤተሰቦች እንደሚሉት ቼፐ ለምን ወላጆቻቸው ወይንም ዘመዶቻቸው እንደተገደሉ ፍንጭ መስጠት ትችል ነበረ። ይሁንና እርሷ ስለ ግድያው ያወቀችው ዘግይቶ መሆኑን ነው የገለጸችው። ጠበቃ ፎን ዴር ቤርንስ ይህን በፍጹም አያምኑም። እሳቸው እንደሚሉት እንደተባለው የተቻለ ሁሉ እየተደረገ አይደለም። የህገ መንግስት ጠባቂው አካል ሚና ግልጽ ሆኖ አልተገኘም። ይህን የማድረግ ፖለቲካዊ ፈቃድ አልታየም። በጠበቆች በመብት ተሟጋቾችና በሟች ዘመዶች እምነት በህቡ ይንቀሳቀስ የነበረው ብሔራዊ ሶሻሊስት ቡድን አሁን ሙኒክ ውስጥ የፍርድ ሂደታቸው ሲታይ ከቆየው በላይ በርካታ ረዳቶች አሉት። ለብዙ ዓመታትም የጀርመን የሀገር ውስጥ ደህንነት መስሪያ ቤት ቡድኑና ደጋፊዎቹ በሚያካሂዷቸው ዝግጅቶች ላይ የሚታደሙ በርካታ መረጃ ሰብሳቢዎችን መድቦ ነበረ። ይሁንና እነዚህ መስሪያ ቤቱ አሰማርቷቸው የነበሩ መረጃ ሰብሳቢዎች ቃላቸውን ለመስጠት በይፋ ቀርበው የሰጡት ምስክርነት ግን ውስን እንደነበረ ወይንም ምንም ማለት እንዳይደለ ነው የሚነገረው። ከዚህ ሌላ የራሱ የመስሪያ ቤቱ ወኪሎችም ተመሳሳዩን ማድረጋቸው ነው የሚገለጸው። አንዳንድ የፓርላማ አጣሪ ኮሚቴዎችም ስለ ቡድኑ ጥያቄዎችን ማንሳታቸው አልቀረም። ክሌመንስ ቢኒንገር የጀርመን የሕዝብ ተወካዮች ምክር ቤት የአንድ አጣሪ ኮሚቴ አባል ነበሩ። እሳቸውም ሶስቱ ማለትም ቼፐ፣ ቦንሃርት እና ሙንድሎስ ብቻ የዚህ አሸባሪ ቡድን አባላት ናቸው ብለው አያምኑም። እውነት ኤንኤስዩ ማለት እነዚህ ሶስቱ ሰዎች ብቻ ናቸው። እንደገናም ከሶስቱ ሁለቱ ብቻቸውን አንድም ቦታ ምልክት ሳይተዉ ይህን ሁሉ ወንጀል ፈጸሙ። ከፓርላማ አባልነታቸው የተሰናበቱት የቀድሞ የፖሊስ መኮንን ቢኒንገር ኤንኤስዩ ሰለባዎችንና አካባቢዎችን የሚመርጥበት መመዘኛ ምን ሊሆን እንደሚችልም ሁሌም የሚያነሱት ጥያቄ ነው። ቡድኑ ገድሏቸዋል የተባለው ስምንት ቱርኮች፣ አንድ ግሪካዊና አንድ ፖሊስ ናቸው። አስሩ ግድያዎች ከሰሜን ጀርመን በሮስቶክ እና በሃምቡርግ፣ ከምዕራብ በዶርትሙንድ፣ ከመሀል ጀርመን በካስል እንዲሁም ከደቡባዊ ጀርመን በኑርንበርግ በሙኒክ ና ሃይል ብሉም በተባሉት ከተሞች ነው ለሰባት ዓመታት የተፈጸሙት ያኔ ግን ፖሊስ ሰዎቹ ከአደንዛዥ እጽ ዝውውር ወይም ከቡድን ወንጀል ጋር በተያያዘ ነው የተገደሉት ይል ነበረ ይህ የፖሊስ አስተያየት እንደ ጠበቃ ፎን ደር ቤርንስ ከተቃዋማዊ ዘረኝነት ጋር የሚስተካከል ነው በተለይ ቡድኑ በፈጸማቸው ግድያዎች ውስጥ የጀርመን የሀገር ውስጥ ደህንነት ሚና እስከምን ድረስ እንደነበረ ግልጽ ለማድረግ የፖለቲካ ፍላጎት አለማሳ የቱ ይህንን ያመለክታል ይላሉ። እነዚህ ከግድያ የተረፉና የሟች ቤተሰቦችን ግራ ያጋቡ ጉዳዮች መሆናቸውን ጠበቃዋ ያስረዳሉ። መራይተ መንግስት አንጌላ ሜርክልም ከስድስት አመት በፊት በገቡት ቃል ለሟች ቤተሰቦች ተስፋ ቢሰጡም መንግስታቸው ሁሉንም ጉዳይ ግልጽ ለማድረግ ባለመቻሉ ከባድ መዘዞችን አስከትሏል። የዚያን ጊዜው የጀርመን የሀገር ውስጥ ደህንነት መስሪያ ቤት ፕሬዚዳንት ሃይንስ ፍሮም በዚሁ መዘዝ በጎርጎሮሳዊ 2012 ከስልጣናቸው በፈቃድ ቸው መሰናበታቸው ይታወሳል። ፕሬዚዳንቱ ስራቸውን የለቀቁት የቡድኑ ህልውና ሲታወቅ ከኤንኤስዩ ጋር የተያያዙ ፋይሎች እንዲወድሙ ከተደረገ በኋላ ነበረ። የቀሩት ቡድኑን የተመለከቱ ፋይሎች ደግሞ ተቆልፎባቸዋል። አንዳንዶቹ ደግሞ ምርመራው ከተጀመረ በኋላ ሳይቀር እንዲወድሙ ተደርጓል ነው የሚባለው። እነዚህን ሁሉ መዘዞችን ባስከተለው በህቡ ብሔራዊ ሶሻሊስት ቡድን አባልነትና ድጋፍ ሰጭነት ተጠርጥረው የተያዙ ሰዎች የፍርድ ሂደት ላይ ነገ ብይን ይጠበቃል። አስሩንም ሰዎች በአንድ ሽጉጥ መግደላቸው የሚነገረው ሙንድሎስና ቦንሃርት በህዳር 2011 ህይወታቸውን በገዛ እጃቸው ያጠፉት ከከሸፈባቸው የባንክ ዝርፊያ በኋላ ነበረ። ከዚያ በኋላ ነው ትኩረቱ ወደ ባልደረባቸው ቢያተ ቼፐ የሆነው የፌዴራል አቃቢ ሕግ ቼፐ በግድያዎቹ በሙሉ በመተባበር ጥፋተኛ እንድትባል ጠይቋል። ነፍሰ ገዳዮቹ ሁለቱ ጓደኞቿ ሆነው ቼፐ እንዴት ጥፋተኛ ልትባል ትችላለች? የሚለው ጥያቄ አሁን እየተነሳ ነው። በህይወት የምትገኘው ብቸኛዋ የቡድኑ አባል የምትባለው የ43 አመቷ ቼፐ ጥፋተኛ ከተባለች የሚጠብቃት የእድሜ ልክ ስርዓት ነው። የቼፐም ሆነ የአራቱ የኤንኤስዩ ተባባሪዎች ፍርድ ነገ ይታወቃል ተብሎ ቢጠበቅም ኤንኤስዩን በሚመለከት የሚነሱ መልስ ያላገኙ ጥያቄዎች ግን ማነጋገራቸው መቀጠሉ አይቀርም። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።